በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አምላክህ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክህ የእግዚአብሔር አይን ሁል ጊዜ በእርሷ ላይ ነው። ኦሪት ዘዳግም ምዕራፍ 11 ቁጥር 12። አዲስ አመት ከራስህ ጋር ሳትታረቅ ጠላት ሆነ ስትዘባርቅ አንተነትን ሳይናገር ሳያሳውቅ የእጅህን ሰጥቶ ሳይሳለቅ አዲሱ ዓመት አሮጌነቱን መቼም አይለቅ። መች ሆነና ማቅ ብቻ መልበሱ ትቢያም ናመድ መነስነሱ በድንጋይ ላይ መንተራሱ ለአዲሱ ዓመት መገስገሱ ልብስ መቅደድ ጽድቅ ሆነና የልብ ጉዳይ ተረሳና፣ የኔ ቢጤው ትዕቢተኛ አሮጌውን ይዞተኛ ላይመለስ ላይጸጸት ሁሌ ለመሆን ገበነኛ ታዲያ ይሄ ነው የጽድቅ ስራ የሚያሳርቅ ካምላክ ጋር ዮሐንስ የሰበከው በምድረ በዳ ንስሐ ግቡ እያለ ያሰማረው ነበር እንጂ ለመለየት ከፉኝነት! ልብስን ሳይሆን ልብን ቀዶ ለመገኘት አሮጌውን ገፎ ጥሎ ለመዋደድ ከአዲሱ ዓመት ታዲያ ንበርታ ለመታየት እንደ አደይ አበባ ፈክቶ እንደ መልካም ፍሬ ፈርቶ እንደሚያውድ ሽቶ ሸቶ አሮጌው በአዲስ ተተክቶ ለሰማያዊው ክብር ታጭቶ መገኘቱ አያክወራም። እሰየውስ አሰኝም! ክርስቲያንስ አስብልም። ይታወቃ መታደሱ በበረከት መቀደሱ በአምላክ ቃል መፈወሱ ይገለጻ መጽሐፉ እንዲነበብ በየምዕራፉ አጋንንቶች እንዲጠፉ እረ ይከበር አመት በዓሉ። ሰዎች ሁሉ እልልበሉ ተሰብሰቡ ይሰማ ቃሉ! አፍሩ ፍሬ መክሊት ይብዛ እንዳንጠፋ እንደ ጤዛ ጨዋታችን አይጎምዝዛ ይሁን አንደበት የማር ወለላ ለሁሉም ሚስጥ ደስታ ተርላ መቅረዛችን እየሞላ ብርሃናችን በሰው ፊት ይብራ። ሐሰት ትሙት ትውረድ ከስራ እውነት ጥቁም ከኛ ጋራ። የአዲሱ ዓመት ይህ ነው ክብሯ የአመት በዓል ጣዕሙ ማጣፈጫው ቅመሙ የእለት የቀን ትርጉሙ መተሳሰብ ነው ማህተሙ የሚነደው እሳቱ የሚብሰው ክፋቱ የሚቀርበው ሽንፈቱ ሰው ሰውን ሲያነሳው ነው በከንቱ ሲቀጣጠለ ሀሜቱ። የአመት በዓል መረሳቱ የታል ታዲያ መመለሱ? የአመት በዓል ዋዜማ ጥንስሱ የአንተ ትብስ አንቺ ትብሽ መንፈሱ የተበደለን መካሱ የዲያብሎስን ሥራ ማፍረሱ ይፈታ ባመት በዓሉ ወሬ ይዞ ማንጠልጠሉ ገበታ ላይ መጣጣሉ አንዱ ሌላውን ማቅለሉ። ወድስ ሲያውቅ ዶሮ ማታ የምትመስለዋ ሰላምታ ያቺ የጥርስ ብልጭታ ባልደረቋ ፈገግታ የማታመጣ መስሎን ስሞታ ስናባብላት ለታይታ ዋይ ደርስና ዓመት በዓሉ እንዳይታዘበን ሰው ሁሉ እንንቃ አንተኛ ለቃሉ ለእውነተኛው መንገድ ወንጌሉ እንዲቀበለን በዓሉ። ድምፅ አእምሮ ቢያስተጋባ ቅላጼው ሆድ ቢያባባ ምግባር ሳይኖር የት ሊገባ አዲስ ዓመት አይሆን አምባ ውጭ አስጥላል እንደሌባ። አዋቂው እንደ ህፃን ሲጣላ ካውሪያንሶ ሲበላላ መንገድ ሲሻለ ብቀላ ለራስ ብቻ እያደላ ይባል ይሆን ጥሩ ኑሮ ያደርስ ሲሆን አስከብሮ ለአዲሱ ዓመት በቀጠሮ እኔ እንጃለኝ ልቤ ፈራ አላየውም ያናዝመራ ዝመራ ካልወጣሁኝ ከመከራ ሆኖብኛል ያ ስጋዬ ባላጋራ የዓይኔ የንባ ቋጠሮ ላይቀር ከውስጥ ተቀብሮ ላያስመስል ለልብ ነግሮ ወረድኩ ይላል ተንቆርቁሮ ቢብስበትን ጉርጉሮ እንዲህ እያለ አመስጥሮ አይ ዓመት በዓል ያ የጥንቱ ፍልቅልቁ ደግ ፊቱ ለግላጋው ልጅነቱ ገራገሩ ያትሁቱ ያሳዝናል ስንብቱ አልገኝ ሲል ውልቃቱ ልቅሶ ሲሆን ምሳራቱ ላይ መለስ ካል ተመለስን ዳግም ላያየን አይን ካል ተዋደድን ጆሮ ዳባ ይላል ዘመን። ወስብሐት ለእግዚአብሔር።